ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ስርጭታችን ጀመረ። ጤና ይስጠልኝ የተከበራችሁ አድማጮች። የማስተናግዳችሁ ሰሎሞን አባተ ነኝ። በኮቪድ-19 ወይም በኮሮና ቫይረስ ስርጭት ስጋት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ሕንፃና የሥራ ቦታዎችን ከተውሳክ ነፃ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ በመሠረቱ ስህተት የለም የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ ወይም በጊዜ ምክንያት የተለወጡ ጭብጦችና አሃዞች ቢኖሩባቸው በቅድሚያ ይቅርታ እንጠይቃለን። ለትኩስ የኢትዮጵያና የአካባቢዋ ዜናዎችና ዓለም አቀፍ ዘገባዎች እባክዎ ዌብሳይታችንን ይጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን፣ እኛም ዋሽንግተን ዲሲ ያለን አዘጋጆችና አቅራቢዎች በየዕለቱ ሥራችን ላይ ነን፣ ከእናንተ ጋር ነን። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ማኅበራዊ መገናኛ ገጾቻችን ላይ ቪኦኤ አምሐሪክ ብላችሁ ተከተሉን። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቱብ ላይ ያገኙናል። አንዴ ሰው ጋር ከገባ ደግሞ ከሰው ሰው ደግሞ መተላለፍ ስለቻለም ነው እንግዲህ አሁን ቅድም የጠቀሽውም ያህል አሀዝ ከፍተኛ ቁጥር ያለው በዓለም ላይ ሊጠቃየጫ ነው በምንድን ነው የሚተላለፈው የሚለውን መጀመሪያ ማንሳት አለብን። ዋናው መተላለፊያ ትንፋሻዊ ውድቅ ዳቆች ሰው በሚያስነጥስ ጊዜ፣ በሚተነፍስ ጊዜ ወይም በሚናገር ጊዜ እስከ አንድ ሜትር ሁለት ሜትር ድረስ የሚፈናጠሩ ውሃ ባክቴሪያ፣ ሌላም ነገር የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተርና ሜሪላንድ ዩናይትድ ስቴትስ ውስጥ የሚገኙ ሌላ የጤና ባለሙያ ናቸው የሰማችኋቸው በዚህ ምሽ ስለ ኮሮና ቫይረስ ይናገራሉ ሁለቱም። ፕሮዲውሰሯ ብርሃን ኃይሉ ነች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው እንደምናመሻችሁ አድማጮቻችን፣ ዜናውን እማንብላችሁ አዳንች ሳየ ነኝ። ዚምባብዌ ውስጥ በኮሮና ቫይረስ የተያዘ ሰው መኖሩ ከመረጋገጡ በፊት አንስቶ ኦፊሴላዊ ያልሆነው ኢኮኖሚዋ በኮቪድ-19 መቆንጠጡ እንዳልቀረ ተዘግቧል። ዚምባብዌ ውስጥ እስካሁን ባለው ጊዜ ኮሮና ቫይረስ እንዳለባቸው የተረጋገጡት ሁለት ሰዎች ብቻ ናቸው ተብለዋል። ነገር ግን የስፖርት ጨዋታዎች በዓለም ደረጃ በመታገዳቸው የዚምባብዌ የቁማር ኢኮኖሚ ክፉኛ እንደተጎዳ ተገልጿል። ቁማር በአንዳንድ የዚምባብዌ ክፍሎች ሌትና ቀን ሳያቋርጥ የሚንቀሳቀስ ኢንዱስትሪ መሆኑን ተገልጿል። ከቁማርተኞቹ አንዱ የሆኑት የ45 ዓመት ዕድሜ ጁልስ ምቤቤ ላለፉት አምስት ዓመታት የስፖርት ጨዋታን አስመልክቶ በዋትስአፕ በሚያደርጉት የአሸናፊውን የመገመት ውድድር ያስገባላቸው የነበረውን ገቢ ማጣታቸውን ገልጸዋል። በወር ከ150 እስከ 200 ዶላር ያገኙ እንደነበር ጠቁመዋል። ናይጄሪያ ውስጥ ሶስት ሰዎች ክሎሮኪን የተባለውን መድኃኒት ለኮቪድ-19 በሽታ ከወሰዱ በኋላ ሆስፒታል ለመግባት በመገደዳቸው ሰዎች መድኃኒቱን እንዳይጠቀሙ ናይጀሪያ ማስጠንቀቋን ሲኤንኤን የተባለው የዜና ስርጭት አውታር ዘግቧል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የአሜሪካ የምግብና የመድኃኒት አስተዳደር ክሎሮኪን ኮሮና ቫይረስ ህክምና ላይ እንዲውል መፍቀዱን ባለፈው ሳምንት በሰጡት መግለጫ ተናግረው ነበር። የምግብና የመድኃኒት አስተዳደር ግን ለወባና ለሌሎች በሽታዎች ህክምና የሚሰጠው ክሎሮኪን ኮሮና ቫይረስን ለማከም ይቻል እንደሆነ ገና እያጠናን ነው የሚል መግለጫ አውጥቶ ነበር። የሌጎስ የጤና ጥበቃ ሚኒስቴርም ክሎሮኪን ኮቪድ-19ን ለማከም የሚረዳ መሆኑን የሚያረጋግጥ ማስረጃ የለም ማለቱ ታውቋል። ቶኪዮ እንዲካሄድ የታቀደው የበጋ የኦሊምፒክ ውድድር ጊዜ እንዲተላለፍ ጫና እየተደረገ ነው ተብሏል በኮሮና ቫይረስ በዓለም አቀፍ ደረጃ መስፋፋት ምክንያት በኢጣሊያ እና በሌሎችም ሀገሮች ሰዎች ከቤታቸው እንዳይወጡ እየተመከረ መሆኑ የሚታወቅ ነው። የጃፓን ጠቅላይ ሚኒስትር ሽንዞ አቤ ዛሬ ሲናገሩ የኦሊምፒኩን ውድድር በተሟላ ሁኔታ ለማካሄድ ከባድ ስለሚሆን የአትሌቶችን ደህንነት ለመጠበቅ ሲባል ጊዜውን ከማስተላለፍ በስተቀር ሌላ አማራጭ የለም ብለዋል። የአውስትሬሊያ የኦሊምፒክ ባለስልጣኖች የኦሊምፒክ ጨዋታ በታቀደው መሰረት በመጪው ሐምሌ ወር እንደማይካሄድ ግልጽ ነው ብለዋል። የካናዳ የኦሊምፒክ ኮሚቴ የውድድሩ ጊዜ ለአንድ ዓመት እንዲራዘም ጠይቋል። ዓለም አቀፍ የኦሊምፒክ ኮሚቴ ቶኪዮ እንዲካሄድ ታቅዶ ለነበረው የኦሊምፒክ ውድድር ሌሎች እቅዶች ለማውጣት የሚያደርገው ጥረት በቀጣዮቹ አራት ወራት ይጠናቀቃል የሚል እምነት እንዳለው ገልጿል። ቶኪዮ እንዲካሄድ የታቀደው የባይ ኦሊምፒክ ውድድር ጊዜ እንዲተላለፍ ጫና እየተደረገ ነው ተብሏል። በኮሮና ቫይረስ በዓለም አቀፍ ደረጃ መሳፋት ምክንያት በኢጣሊያና በሌሎችም ሀገሮች ሰዎች ከቤታቸው እንዳይወጡ እየተመከረ መሆኑ የሚታወቅ ነው። የጃፓን ጠቅላይ ሚኒስትር ሽንዞ አቤ ዛሬ ሲናገሩ የኦሊምፒኩን ውድድር በተሟላ ሁኔታ ለማካሄድ ከባድ ስለሚሆን የአትሌቶችን ደህንነት ለመጠበቅ ሲባል ጊዜውን ከማስተላለፍ በስተቀር ሌላ አማራጭ የለም ብለዋል። የአውስትሬሊያ የኦሊምፒክ ባለስልጣኖች የኦሊምፒክ ጨዋታ በታቀደው መሰረት በመጪው ሐምሌ ወር እንደማይካሄድ ግልጽ ነው ብለዋል። የካናዳ የኦሊምፒክ ኮሚቴ የውድድሩ ጊዜ ለአንድ ዓመት እንዲራዘም ጠይቋል። ዓለም አቀፍ የኦሊምፒክ ኮሚቴ ቶኪዮ እንዲካሄድ ታቅዶ ለነበረው የኦሊምፒክ ውድድር ሌሎች እቅዶች ለማውጣት የሚያደርገው ጥረት በቀጣዮቹ አራት ወራት ይጠናቀቃል የሚል እምነት እንዳለው ገልጿል። የደቡብ ኮሪያ የኮሮና ቫይረስ አያያዝ እየሰራ ነው ተብለዋል። ሰፊ ክትትል ማድረግና በብዛት ምርመራ ማካሄድ ለስኬቷ ምክንያት መሆኑ ተገልጿል። ደቡብ ኮሪያ በኮሮና ቫይረስ ምክንያት የሞቱባት ሰዎች ብዛት 111 መሆኑ ተገልጿል። ከ8961 የቫይረሱ በሽተኞች ማለት ነው። አዲስ የሚታመሙት ሰዎች ብዛትም በጣም እንደቀነሰ ተገልጿል። ባለፈው የካቲት 29 እንደ አውሮፓ አቆጣጠር በኮቪድ-19 በየዕለቱ የሚታመሙት ሰዎች ብዛት 99 ደርሶ እንደነበር ዛሬ ግን ወደ 64 ሰዎች እንደወረደ ተዘግቧል። ፓኪስታን ውስጥ የፓኪስታን ቀን በሚል መጠሪያ ይካሄድ የነበረው በዓል እንደተገደበ ዳውን የተባለው ጋዜጣ ድረገጽ ጠቁሟል። በኮሮና ቫይረስ ስጋት ምክንያት ወታደራዊ ሰልፍን ጨምሮ ማንኛውንም አይነት የሰዎች መሰባሰብ መተላለፉን ድረገጹ ገልጿል። የሀገሪቱ ፕሬዝደንት አሪፍ አልቬ በሬዲዮ ፓኪስታን በሰጡት መግለጫ የቫይረስን መዛመት ለመገደብ ህዝቡን በማስተማር ተግባር እያንዳንዱ ሰው ኃላፊነት አለበት ማለታቸው ተዘግቧል። ጠቅላይ ሚኒስትር ኢምራን ካንም በፓኪስታን ሬዲዮ ባደረጉት ንግግር ሀገሪቱ ፍርሃት እንዳያድርባት አጽናንተዋል። ፓኪስታን ማንኛውንም አይነት ችግር የመቋቋም ብቃት አላት በማለትም ህዝቡን አበራተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ዛሬ ካቡል ገብተዋል። በፕሬዝደንት አሽራፍ ጋኒ እና በተቀናቃኛቸው አብዱላ አብዱላ መካከል የተከሰተውን የፖለቲካ ጠብ ለመፍታት ጥረት ለማድረግ አፍጋኒስታን እንደገቡ ታውቋል። የሁለቱ ፖለቲከኞች ጠብ ባለፈው ወር በዩናይትድ ስቴትስ እና በታሊባን መካከል የተደረገውን የሰላም ስምምነት የማሰናከል አደጋ ደቅኗል ተብሏል። አፍጋኒስታን ውስጥ አጨቃጫቂ ምርጫ ከተካሄደ በኋላ ጋኒና አብዱላ በየበኩላቸው የሀገሪቱ ፕሬዚዳንት ነን ብለዋል። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ ፕሮግራም ነው። ኮሮና ቫይረስን ለመከላከል ሊወሰድ የሚገባው ጥንቃቄ መጨባበጡንም መተቃቀፉንም ለጊዜው ለዚህ ቫይረስ ሲባል መቀነስና ወይም ደግሞ ማቆም በጣም አስፈላጊ ነው። ስለዚህ በአካል አካል ሳይገናኝ በአምታ የመለዋወጥ መንገድ ጠቀም ይቻላልና ለተወሰነ ጊዜ በዛ መልኩ ሕብረተሰቡ ያንን ማድረግ በጣም አስፈላጊ ነው። ዶክተር ፈይሳ ረጋሳ በኢትዮጵያ የሕብረተሰብ ጤና ኢንስቲትዩት የስራ ኃላፊ ናቸው። ይዘናቸዋል። ወደ ተከታዩ ዝግጅታችን እናልፋለን። ለጥያቄዎ መልስ ኮሮና ቫይረስ ኮቪድ-19 የኢትዮጵያ ዝግጅትና ምላሽ የኮሮና ቫይረስ መከላከያ ክትባት ወይም ለኮቪድ-19 ሕክምና ሊውል የሚችል መድኃኒት የለም። መከላከል ግን ቀላል እንደሆነ የጤና ባለሙያዎች ይናገራሉ። ስለ ቫይረሱም ይሁን ስለ ወረርሽኙ አድማጮች ለላካችሁልን ጥያቄዎች መልስ የሚሰጡ የጤና ባለሥልጣንና ባለሙያዎችንም ጋብዘናል። ትዝታ ብላቸው ነች የፕሮግራሙ አዘጋጅና አቅራቢ ነው። አድማጮቻችን፣ የኢትዮጵያ ሕብረተሰባዊ ጤና ተቋም ቫይረሱ እንዳለባቸው የተጠረጠሩ ሰዎችን ለይቶ መመርመርና በመከላከል ግንባር ቀደም ሚና ይዟል። የድርጅቱ ዳይሬክተር ዶክተር ኤባ አባተ የአድማጮችን ጥያቄ ሊመልሱልን ከኛ ጋር ናቸው። እሺ፣ ከዚህ ከሜሪላንድ ደግሞ ዶክተር አሸናፊ ዋቅቶላ መስመር ላይ ይገኛሉ። እናመሰግናለን ዶክተር አሸናፊ ። እኔም በጣም አመሰግናለሁ። እሺ፣ ጋዜጠኛ ትዝታ እግዜር ይስጥልኝ። ዶክተር አሸናፊ እንግዲህ ጂኤፒኤ ጋፕ የተባለ በድህነትና ኤች አይቪ ኤድዝ መከላከያ ላይ የሚሰራ ድርጅት መስራችና ስራ አስኪያጅ ናቸው። ሁለቱንም እንግዶችን እጅግ አርጌ አመሰግናለሁ። ጊዜ ሳላባክን ወደ አድማጭ ጥያቄ እሄዳለሁ። መንደርደሪያ ይሆነናል። በፌስቡክ የተላከልን ነው። ተዘራ ዳኜ ናቸው የላኩልን ኮሮና ቫይረስ መነሻው ምንድን ነው? እንዴትስ ነው ሊፈጠር የቻለ? በሽታው በሰው ሕይወት ገብቶ ራሱን ደብቆ የሚኖርበት ጊዜ አለ ወይ ይላሉ። ዶክተር ኤባል ላስቀድም። እሺ አመሰግናለሁ። በድጋሚ ትዝታ ኮሮና ስንል እንግዲህ የአንድ የቫይረስ ፋሚሊ ውስጥ የሚመደቡ የተለያዩ አይነት ትሬኖች አሉት። እስከ አሁን ድረስ እንግዲህ አሁን የተከሰተውን ኮቪድ አስራ ዘጠኝን ከጨመርን ወደ ሰባት የሚሆኑ ዝርያዎች አሉ። እስከ ዛሬ ድረስ እንግዲህ ስድስቱ በዓለም ላይ ተከስተው የተለያዩ ችግሮች ሲያስከትሉ ነበረ። በተለይ ደግሞ አንደኛው በየጊዜው የሚከሰትና ሁላችንም የሚገጥመን ጉንፋን ራሱ እዚህ ውስጥ የሚመደብ ነው። እንግዲህ ኮቪድ አስራ ዘጠኝ እና አብዛኞቹ መነሻቸው ከእንስሳ ወደ ሰው የሚተላለፍ የቫይረስ ዝርያ እንደሆነ፣ ከዚህ በፊት የተከሰቱትም ማሳያ ናቸው። ለምሳሌ ሳርስን መጥቀስ እንችላለን። ከዛ በኋላ ሚድሊስት አካባቢ ደግሞ ተከስቶ የነበረው በሁለት ሺ አስራ ሁለት ሜርስኮቭ የምንለውም የዚህ አይነት ባህሪ የነበረው ነው። አሁን የተከሰተው ኮቪድ አስራ ዘጠኝ መጀመሪያም የተከሰተው ኋን በምትባል ሁቤ ፕሮቪንስ ውስጥ ቻይና ውስጥ ነው። መጀመሪያም የታየው እንግዲህ በተለይ ገበያ ማዕከል የንስ የቁም እንስሳት የሚሸጡበት አካባቢ ከባህር የሚወጡ የተለያዩ ምግቦችን የሚመገቡበት አካባቢ ጋር ከዛ ጋር ንክኪ በነበራቸው ሰዎች ተነስተዋል የሚል ፋክት ነበረ ወይም ሁኔታ ነበረ። እንግዲህ ይሄ የተወሰኑ መጀመሪያ ከ የተገኙ ኬዞች ላይ የታየ ሁኔታ ነው። ከዛ በኋላ ግን ከዚህም ጋር ያልተገናኙ ኬዞች በዚህ ሁኔታ ደግሞ መጠቃታቸውም ታይቷል። ነገር ግን እንግዲህ ስለዚህ ቫይረስ ብዙ ያላወቅናቸው ነገሮች አሉ። አሁን ስለተከሰተው ኮቪድ አስራ ዘጠኝ ማለት ነው። በሂደት ብዙ የምናውቃቸው ቢኖሩም አሁን ባለው ሁኔታ ግን ከእንስሳ ወደ ሰው በሚተላለፍ ሁኔታ የመጣ ነው የሚል ሁኔታ አለ። በተለይ ደግሞ እዚህ የዘረመል ጥናት እንደሚያሳየው ሌሊት ወፍ ጋር ያንን ከሚያጠቃው ቫይረስ ጋር በጣም ተመሳሳይነት አለው። ስለዚህ ይህንን የሚያጠናክር ነው አሁን ያለው ሁኔታ። ነገር ግን አንዴ ሰው ጋር ከገባ ደግሞ ከሰው ሰው ደግሞ መተላለፍ ስለቻለም ነው እንግዲህ አሁን ቅድም የተቀሽውን ያህል አሀዝ ከፍተኛ ቁጥር ያለው በዓለም ላይ ሊጠቃ የቻለው እንግዲህ ከኢንኩቤሽን ፔሬዱ ወይም ደግሞ ሰው ላይ የመቆየት ሁኔታውን በተመለከተ እንደ አሁንም ብዙ ከዚህ ባላቸው ሲገሉ ቢሆን ሳይሆን የተጠቁት በተለይ ደግሞ ከቻይና የወጡ መረጃዎች እንደሚያሳዩት ይሄ ቫይረስ እንግዲህ በተለይ የመጀመሪያ አንድ ግለሰብ በዚህ ቫይረስ ሰውነት ውስጥ ተገባ በኋላ ለተወሰኑ ቀናት ውስጥ እስከ ስድስት ቀን ምልክት ሊያሳይ ይችላል። ነገር ግን ይሄ ተራዝሞ እስከ አስራ አራት ቀን ይቆያል የሚል ነው አሁን ያለው አብዛኛው የሳይንስ መረጃዎች የሚያሳዩት በጣም ኤክሰፕሽናል ውስን በሆኑ ቦታዎች ላይ ደግሞ እስከ ሀያ አምስት ሀያ ስድስት ቀን ሁሌ የቆዩባቸው ሁኔታዎች እንዳሉ ያሳያል። ነገር ግን አሁን አጠቃላይ የዓለም የሳይንቲፊክ ኮሚኒቲ ወይም ደግሞ የዓለም ጤና ድርጅትም ተቀብሎት ስራ ላይ እያዋለ ያለው እስከ አስራ አራት ቀን በሰው ውስጥ ቆይቶ ከዛ በኋላ ምልክቱን የሚያሳይበት ሁኔታ እንዳለ ነው የሚያሳየው። አመሰግናለሁ ዶክተር ኤባ ዶክተር አሸናፊ ቀደም ካለው ዶክተር ኤባ ከጠቀሱት የቀረ የሚሉት ይጨምሩልኝና የላቀች ተባበልን ጥያቄ ይመልሱልኛል መከላከሉ ቀላል ቢሆን ኖሮ ይህ ሁሉ ህዝብ ያልቅ ነበር ወይ ስናሰራጭ መከላከሉ ቀላል ነው እያልን ነበረ እና የላቀች ጥያቄ ደግሞ መከላከሉ ቀላል ቢሆን ኖሮ ይህ ሁሉ ህዝብ ያልቅ ነበር ወይ የሚል ጥያቄ ያቅርበዋል። ላቀች መከላከሉ ላይ ይግለጹልን። ዶክተር አባ በጣም በሰፊው ነው የገለጹት። የቀረበ ሚል እንኳን አይደለም የሚይዘው እንደው ተጨማሪ ለመጥቀስ የሚፈልገው ነገር ከእንስሳት የሚነሱ ዘመናችን ውስጥ ከእንስሳት ውስጥ እየተነሱ ወደ ሰው የተሰራጩ የቫይረስ በሽታዎች ብዙ ናቸው። ኤች አይ ቪን ጨምሮ ማለት ነው። እንግዲህ መነሻው ከዛ ነው የተባለው። ከዚህ ጋር ተያይዞ እንግዲህ ኢቦላን መጭ ልንጨምር እንችላለን። ወፋዊ ፍሉ የምንለውን እንጨምራለን። ጉንፋን ብዙ ነው እንግዲህ በዚህ በአለማችን ውስጥ በምናደርገው ኢኮኖሚያዊ እንቅስቃሴ፣ በጣም ፈጣን በሆነው ትራንስፖርት፣ ህዝቡን በመብዛቱ ምክንያት አንዳንድ ጊዜ እንደዚህ ይሆናሉ። አሁን ዋናው እንደጠቀሱት ዶክተር ኤባ ትልቁ የሚጠረጠረው ከዚህ ህግ በሽታም በኢቦላም ላይ የሚጠረጠረው እንስሳ የሌሊት ወፍ ወይም ባት የሚባሉት ናቸው። እነዚህ ምንድን ነው? ብዙ ቫይረሶች፣ በብዙ የሚቀጠሩ ቫይረሶች ከኮሮና እንኳን በብዙ መቶ ቫይረሶችን ነው የሚይዙት ኮሮና አይነቶችን። ችግሩ ምንድን ነው? እነሱን አሳመማቸው እና እነሱ ግን ሌላ ተጨማሪ መካከለኛ ያለ ሌላ እንስሳ ድመትን የመሰለ አለ። አንድ እንስሳ ሲነኩ ወይም ግመልን ሲነኩ ያ ደግሞ ከእነሱ ጋር ሲገናኝ ነው ሰው ውስጥ የሚገባው ማለት ነው። ይሄን ብዬ ሁለተኛው ጥያቄ ጋር ልሄድ። ሁለተኛው ጥያቄ መከላከል ነው። መከላከል ላይ ይሄ በምንድን ነው የሚተላለፈው የሚለውን መጀመሪያ ማንሳት አለብን። ይህን ጥያቄ ለመመለስ ዋናው የመተላለፊያ ዘዴ የትንፋሻዊ ውድቅ ዳያቆች ምን ባለው ሬስፓራቶሪ ድሮፕለትስ የሚባሉት ናቸው። ሰው በሚያስነጥስ ጊዜ፣ በሚተነፍስ ጊዜ ወይም በሚናገር ጊዜ እስከ አንድ ሜትር ሁለት ሜትር ድረስ የሚፈናጠሩ ውሃ ባክቴሪያ ሌላም ነገር ከትንፋሻችን ከሳንባችን ከጎረሯችን አካባቢ የሚወጡ ከአፍንጫችን የሚወጡ ነገሮች ወይ በቀጥታ ሰው ላይ ልብሳችን ላይ ወይም ዕቃ ላይ ሲወርድ እና ያን መዱያ ደግሞ ስንነካው፣ አሁን እጃችሁን ታጠቡ የሚባልበት ምክንያት ያ ነው። ወይም ደግሞ በደምብ ስናስነጥስ አፍንጫችንን ካልያዝን ወይም እንደዚህ ተገቢውን ጥንቃቄ ካላደረግን ይሄ ትንፋሻዊ ሀያጅን የምንባለው ነገር ካላደረገን ዋናው እጅ መታጠብ ነው። ይተላለፋል። በተለይ ደግሞ በሕክምና ቦታዎች ውስጥ እንደ ሀገሩ ሁኔታ መጀመሪያ ሳናውቅም ሐኪሞች ሊጋለጡ ይችላሉ። ይሄ በብዙ ኢቦላም ላይ ያየ ነው ጉዳይ ነው። ተገቢው እውቀት ብቻ አይደለም መሳሪያዎቹ መኖራቸው፣ መሳሪያዎቹ በትክክል ለመጠቀም ደግሞ ስልጠናዎቹ መኖራቸው እነህ ሁሉ ነገሮች አንድ ላይ የሆኑ ነው እና አሁንም ቢሆን ሰውም እየሞተም እያለ የባሰ ነገር እንዳይሆን እጅ መታጠቡ ላይ እንደዚህ ያለ ትምህርት መከታተል የአሜሪካ ድምጽ ግን እጅግ በጣም እጅግ በጣም ነው ማመሰገነው። እንደዚህ አይነት ውይይት መደረጉ ይሄ መቀጠል አለበት፣ አለበለዛ ከዚህም የከፋ ነገር እንዳይመጣ ማድረግ አለብን ማለት ነው። ኮሮና ቫይረስ ኮቪድ-19 የኢትዮጵያ ዝግጅትና ምላሽ ለጥያቄዎ፣ መልስ ዶክተር ኤባ አባተ ከአዲስ አበባ፣ ከሜሪላንድ ዶክተር አሸናፊ ዋቅቶላ ለጥያቄዎቻችሁ መልስ ይሰጣሉ። አዘጋጅና አቅራቢዋ ትዝታ በላቸው ነች። ቀጥታ ኢትዮጵያን ወደሚመለከት እንሄዳለን። ዶክተር ኤባ ይመልሱልናል። አማን በረከት በኢሜይል የላኩልን በጣም ቫይረሱ አለባቸው ከተባለ አገሮች ሰዎች ወደ ኢትዮጵያ ይገባሉና እንዴት አርጋችሁ ነው እነኝን ሁሉ ሰዎች የምትለዩት? ተጨማሪ በጀትስ ለመጠየቅ እቅድ አላችሁ ሆይ? ይህንን በሽታ ለመከላከል ሰማኒያ አገሮቹ የዓለም አገሮች ይሄ ቫይረሱ እንዳለ ተናግረዋል። ከነዚህ ሁሉ የሚመጡትን እንዴት አርጋችሁ የምትከላከሉት ይላሉ። ጉዳዩ ከጉዞ ጋራም የተያያዘ ነው። በድምፅም ደግሞ የመጣልን አለ። ስለ ኢትዮጵያ አየር መንገድ ላሰማሁት ዮች ጥያቄ ስለ ኮሮና ለሚመጡት ዶክተሮች ነው። ኢትዮጵያ ውስጥ ያሉ ዶክተሮች ያለውን ስርዓት ማስጨነቅ አለባቸው። ምክንያቱም እነሱ ናቸው መጀመሪያ የሚጋፈጡት። መጀመሪያ ኮሮና ሰውየውን ከያዘ ጀምሮ አስራ አራት ቀን የሚፈጀው በሙቀት መለኪያ በምናምን የሚለካ ብቻለም ዛሬ ተይዞ ዛሬውን አይታይም። እናቶ ተወልደ ለቻይና እንደዚህ ነው። በቅፉ ቀን ምናምን ማንም ይላል። በጣም የሚገርመው ግን በኢትዮጵያውያን ሕይወት ጓደኛ ያፈሩበታል። ብዙዎች ደግሞ ለምንድ ነው አየር መንገዱ እንዲያስቁም ያ፣ ለምንድ ነው ጠቅላይ ሚኒስትሩ የማይጠይቁት? ግዴለሽነት፣ ለንግድ ብቻ ባለ ለገንዘብ ባላቸው ፍቅር ብቻ ኮሮና ቢገባ ኢትዮጵያ ውስጥ እስከ ሚሊዮን ሕዝብ ነው የሚጨርሰው። ምክንያቱም ኢትዮጵያ የተደራጀ የሕክምና እና መከላከያ የላትም። በዚህ ስርዓት ያለ በሙሉ ማንም በኃላፊነት ያለው ሁሉ ይጠይቅበታል። እሺ፣ ዶክተር ኤባ አመሰግናለሁ። በድጋሚ ትዝታ፣ እንግዲህ የኔ ምላሽ በአንድ በጤና ሴክተር ውስጥ አብዛኛው ምልከታዬ ወይም ሀሳቤ መሬት ላይ ያሉ ነጥቦችን ከሳይንስ አንጻር፣ ዓለም እየሄደበት ካለ ሁኔታ አንጻር የምመልሳቸው ነው የሚሆኑት። እንግዲህ የመጀመሪያ ያነሳሽው የሌሎች ሀገራት ደስተዋል ለምሳሌ ኢትሊ፣ ሳውስ ኮሪያ፣ ጃፓን ቅድም የጠቀሷቸው አሁን ከቻይና ውጪ ትልልቅ ቁጥር እያስመዘገቡ ያሉ ሀገራት አሉ። እነሱን እንዴት ነው የሚቆጣጠሩት ነው። እንግዲህ የመጀመሪያው እንደው እነሱ ብቻ ላይ ከመሄድ ቁጥጥራችን መጀመሪያ ሲጀምርም እንዴት ነበረ ነው የመጀመሪያው። የእኛም ብቻም ሳይሆን የዓለም የመጀመሪያውም ስጋት የነበረው ቻይና ላይ ነው። ዘጠና ዘጠኝ በመቶ የሚሆነው ኬዞች ሲከሰት የነበረው የሞት ምጣኔውም ቻይና ላይ የነበረ ከቻይናም ደግሞ እንግዲህ አንድ ግዛት ላይ ማለት ነው። ስለዚህ አሁን በሙሉ ፓራዳይም ተለውጠዋል። ወደ አስራ ስምንት በመቶ የሚሆነው አሁን ዓለም ላይ ያለው ኬስ ከቻይና ውጭ ነው ያለው። እንግዲህ አስቡ በጥቂት ሳምንታት ነው ይሄ የተለወጠው። እንግዲህ ቻይና ወሰደቻቸው ትልልቅ ሜጀር፣ በተለይ አሁን ያለው የኤፒድሞሎጂ ዳታ እንደሚያሳየው በከፍተኛ ሁኔታ አዲስ የሚያዙ በሽተኞችን ቀንሳለች። ካያችሁ በጣም ውስን የሆኑ ሰዎችን ነው አሁን በየቀኑ እየተጨመረ ያለው እና ለዛም ነው ከዘጠና ስምንት ዘጠና ዘጠኝ ፐርሰንት ወደ አስራ እንግዲህ ወደ ሰማንያ ሁለት ፐርሰንት ብቻ ነው አሁን ቻይና ሼር የምታደርገው። ስለዚህ አንድ መንገደኛ ከቻይና ሲመጣ የተለያዩ የሙቀት ልየታዎችን እንዲያልፍ የምናደርግበት ሂደት ነበረ። ቢያንስ ሶስት የሙቀት ልየታዎችን እንዲያልፍ ይደረጋል። እሱም ብቻም አይደለም። ባረሱ ለሁለት ሳምንት ስለሚቆይ አንድ ግለሰብ ላይ የሙቀት ልየታውም ደግሞ በተለያየ መንገድ ሊያ ይችላል። የመጀመሪያው ራሱ የተለያየ ቴክኒካል በሆኑ መንገዶች ላ ይችላል። ነገር ግን ትልቁ ነገር ካለፈ በኋላ ከቻይና የመጡ መንገደኞች ላይ የሁለት ሳምንት ክትትል ይደረጋል። ስለዚህ እንግዲህ አንደኛው ጠበቅ አድርገን ከቻይና የመጡ መንገደኞች ላይ ስንሰራ የነበረው እሱ ነው። በኋላ ላይ የውሃን ቀነሰ እንጂ ማንኛውም ደግሞ ከውሃን የመጣ ደግሞ መንገደኛ ኳራንቲን የምናደርግበትን ነገር አስቀምጠን ነበረ። አሁን እንግዲህ ሁኔታው ተለውጦ የዓለም አጠቃላይ ስጋት ሲሆን እና በአውሮፓ በሚድል ኢስት አፍሪካ እንግዲህ ያላደረሰው አህጉር የለም በሚመጣበት ወቅት የታርጌት ወይም ደግሞ ትኩረት አቅጣጫችንም ደግሞ አብሮ መለወጥ አለበት። እንግዲህ ሰማንያ ሀገር ሊደረስ አይችልም። ምክንያቱም አንዳንድ ሀገር በጣም ውስን የሆነ አንድ ሁለት ሶስት ኬዝ ያላቸው አሉ። ስለዚህ እነሱ ብዙም ችግር የለውም። ከኤፒዲሞሎጂ ከህብረተሰብ ሳይንስ አንጻር መጀመሪያም ትልቅ ትኩረት ሊሰጠው የሚገባው በማህበረሰቡ ውስጥ ኢንፌክሽን ወይም ደግሞ የመተላለፍ ሂደትን የፈጠረ ደረጃ ላይ ለደረሱ ሀገራት ትኩረት ትልቅ ትኩረት መሰጠት ይኖርበታል። ቅድም የተጠቀሱት እንግዲህ እነዛ ናቸው። ሳውዝ ኮሪያን ብናይ አሁን ላይ በደብቸ ሪፖርት አምስት ሰባት መቶ በላይ ይዛለው ጣሊያን፣ ከሶስት ሺህ በላይ ነች። እንደተገለጸው ኢራንም ወደዛ አካባቢ ነው፣ ጃፓንም ጭምር። ስለዚህ የትኩረት አቅጣጫችንን ከቻይና ብቻም ሳይሆን ከነዚህ ሀገራት የሚመጡ መንገደኞች በሙቀት ልየታ ውስጥ ያልፋሉ። በሙቀት ልየታ ብቻ ማለት ሳይሆን ደግሞ ፎርም ሞልተው ስለሚሄዱ ለአስራ አራት ቀን ክትትል ይደረግባቸዋል። ሙቀታቸው ሰዎች ባይኖረው ማለት ነው። ስለዚህ ክትትሉ ለቻይና የነበረው አሁን ለእነዚህም ሀገራት እናደርጋለን ማለት ነው። ሌላው መታወቅ ያለበት በቦሌ ዓለም አቀፍ አይሮፕላን ጣቢያ ላይ ሶስት የሙቀት ልየት አለ። በተለይ ኮሪደር ላይ ያለው በማሽን ነው፣ ራሱ ቴርሞስካኒንግ ማሽን አለ። ሁሉንም ሀገር የመጣ መንገደኛ ነው የሚያየው። ስለዚህ እነዚህን ሀገራት ብቻ ሳይሆን ከአሜሪካም ይምጣ ከአውስትራሊያም፣ ማንኛውም መንገደኛ በዛ ኮሪደር ሲያልፍ በዛ ቴርሞስካኒንግ ማሽን ያለ። ነገር ግን ቅድም ለተጠቀሱት ሀገራት ግን ልዩ ትኩረት ተሰጥቶ ፎሎ አፑም የተደረገበት ሁኔታ ነው ያለው። አሁን ደግሞ እነሱን ብቻም አይደለም። ለምሳሌ ሚድሊስት ላይ ከሄድን ዱባይ የንግድ መናኸሪያ ነች፣ ሀብ ነች። ምንም እንኳን አስጊ ባይሆንም በሀገር ደረጃ ካየ ነው ከተለያየ ቦታ መጥቶ ከዛ ሊነሳ የሚችል ደግሞ መንገደኛ ሊኖር ይችላል። ዱባይ ብቻ ሳይሆን ፍራንክፈርትም እንደዛው ነው። ኢሮፕ ላይ ትልቅ ሀብ ነው ስለዚህ እንደዚህ የአየር ትራፊክ ሁኔታው ብዙ አቅጣጫ የሚመጣ ቦታዎች ላይ መርጠን ደግሞ እነሱንም አሁን በቅርብ ክትትል ውስጥ እያስገባን ያለ ነው። እንግዲህ አብዛኛው ቦሌ እየተሰራ ያለ ሂደት ይህን ነው የሚመስለው። ከበጀት አንጻር የተነሳም አለ። በጀት ያው የቀረበ አለ ለመንግስት። መንግስት ይሄንን አፕሩቭ አድርጎም ስራ ላይ እንዲሁል ፈቅዶ ፕሮሰስ እየተደረገ ነው። እሱም ብቻም ሳይሆን ይሄ እንግዲህ ዓለም አቀፍ ትልቅ ችግር ስለሆነ ደግሞ ድሃ ሀገራት ይህንን ለመሸከምም ጫና ስለሚበዛባቸው የተለያየ አካላት ድጋፍ እያደረጉ ነው ያሉት። እኛም ደግሞ በተለያየ አጋጣሚ ከእነዚህ ሀገራት እነዚህ ድርጅቶች ልናገኝባቸው የምንችላቸውን ደግሞ ድጋፎች በተቻለ መጠን ስራዎችን እየሰራን ያለ ነው። እንግዲህ ከኢትዮጵያ አየር መንገድ ጋር የተነሳው ጥሩ የሚሆነው እንግዲህ የአየር መንገድ ኃላፊዎች የሚመለከታቸው አካላት ቀርበው ቢገልጹ ጥሩ ነው። ስለዚህ የእኔ እንግዲህ እይታ ቅድም በገለጽኩት አግባብ ከጤና ሴክተር እና በተለይ ደግሞ የዓለም ጤና ድርጅት እየሄደበት ካለው አንጻር ነው የሚሆነው። እንግዲህ አጠቃላይ ይህንን ሂደት የሚመራው የሚያስተባብረው፣ ዳይሬክሽኖችን የሚያወጣው እንግዲህ የዓለም ጤና ድርጅት ነው። ዓለም ጤና ድርጅት ደግሞ እነዚህ ወረርሽኝ ሲከሰቱ አንድ ወረርሽኝ ለመከላከል። ሀገራት ደግሞ የፈረመባቸው ህግጋት አሉ። የኢንተርናሽናል ሄልት ሬጉሌሽን የሚባል መቶ ዘጠና ስድስት ሀገራት የፈረሙበትና በተለይ ደግሞ ሀገራት በዚህ ተገዢ መሆን ይኖርባቸዋል። የዓለም ጤናም ድርጅት ደግሞ እንደ አስፈላጊነቱ የሚያወጣቸውን ደግሞ ምክር ሀሳቦችን ደግሞ የመከተልም ሁኔታዎች ይኖራሉ። ስለዚህ በዛ አንጻር የዓለም ጤና ድርጅት እንደምታውቁት ትራቨል ሬስትሪክሽን ባን ወይም ደግሞ የንግድ ትስስሮችን ማቋረጥ እንደውም ይህንን በሽታ ሊያከፋው ይችላል። ምክንያቱም ፎከስ ፖይንታችን ወይም ትኩረታችን ወደ አንድ ቢሆን ያለንን ሁሉ ስራችን እዚህ ላይ አጠንክረን ለመስራት ይረዳናል። ነገር ግን የዚህ አይነት ነገር የሚመጣ ከሆነ ሰው ራሱ ሊደብቅ ይችላል። ከቻይና የመጣ መንገደኛ በሌላ በኩል አድርጎ ሊገባ ይችላል። ሁለተኛ፣ አሁንም ያንን ልንከላከል አንችልም። ሁልጊዜ የወጡትን መረጃዎችን ብናይ አለም ተሳስራለች እና ከዛ አንጻር ያመጣውን ምክር ሀሳብ መቀበልን መሰረት አድርገን በጤና ሴክተር የሚመራ ክብርት ሚኒስትሯ የሚመራ ታስክ ፎርስ አለ እዛ ታስክ ፎርስ ውስጥ ደግሞ የተቀመጠን ቴክኒካል ቲም አለ በየጊዜው ያለውን ዴቨሎፕመንት እያየ ምክር ሀሳብ የሚያቀርብበት ሁኔታ ነው ያለው ነገር ግን አሁን ባሉት ሁኔታቸው መንገድ ግን ስራዎችን በእኛ በኩል እየሰራ ያለ ነው እሺ አመሰግናለሁ ዶክተር ኤባ ዶክተር አሸናፊ እንግዲህ መንገደኞች ወደ ኢትዮጵያ የሚገቡበት ተስፋፍቷል። ከቻይና ብቻ አይደለም። ምናልባትም የዓለም ጤና ድርጅትም መስፈርት ወይንም ጋይደንስ የሚያመለክተው ጉዞንም ማቆም እንዳይደለ ነው በአጠቃላይ የገለጹልን። ነገር ግን አስጊ የሚሆነው የኢትዮጵያ አሁን ለምሳሌ ናይጄሪያ ውስጥ አንድ በቫይረሱ ተይዞ የተገኘውን ሰው ስናይ ከአውሮፕላኑ ከወረደበት ቦታ ተጉዞ ሌላ ጋር ሄዶ ነው ትኩሳቱ የጀመረው እንደዚህ አይነት ነገሮች ናቸው አስጊ የሆኑት ኢትዮጵያ ውስጥ እንዲህ አይነት ነገር ከተከሰተ የጤና መዋቅሩም የላትም ለመከላከልም ለማከምም በጣም ከባድ ነው የሚሆነው ከጳጳሱ ቄሱ ይባላል ከእናንተ የተሻለ አላውቅም ዶክተር አሸናፊ በዚህ ላይ እስቲ አስተያየትዎን ያክሉ ዶክተር ኤባ በዝርዝር በተለይ ኢትዮጵያ ውስጥ ስላለው ሁኔታ አስረድተዋል። ለእኔ አብዛኛው ነገር እየተደረገ ያለው ነገር አዲስ ነው። ተናገሩትን ትክክል ነው። አሁን የዓለም ጤና ድርጅት እንዲህ ያለ ወረርሽኝ ይሄኛው እጅግ በጣም ተስፋፋ እንጂ አስጊ የነበሩ ብዙ ነበሩ። ሁልጊዜ አከራካሪ ነው በእውነቱ ምክንያቱም አንደኛ በትኩሳትም ብቻ ማግኘት አይቻል። በደንብ ስለዘረዝሩት እዛ ውስጥ አልገባም። ዓለም በጣም ተሳስሯል እንዳሉት። ሁለተኛ ነገር አንድ ቦታ በሽታው መከሰቱም አይቀርም ብዙ ሀገር ውስጥ መቼ ነው እንጂ የትም ቦታ፣ አሜሪካንም እንደዚህ ስፎክሩ ነበር፣ እዚህ ሀገር አይገባም። እኛ ጋር ቢገባም አንዴን የምቆጣጠረው አልሆነም እና እንደሚገባም እርግጠኛ ነን። አሁን እዚህ የትራንስፖርት መጓጓዣን ማገድ ማለት የሚያመጣው ሊመጣ የሚችለውንም እርዳታ ማገድ ነው የሚሆነው። ትንሽ ይሄኛው ውይይት የዘገየ ይመስለኛል። አሁን ማለቴ ነው አሁን ያለን አማራጭ ባለው ሁኔታ ማለትም ብዙ ሀገሮች ተሰራርቷል እስካሁን ኢትዮጵያ ውስጥ አልተገኘም። እንግዲህ አናውቅ በፍጥነት ነው ነገሮች የሚለዋወጡት። በሚመጣበት ጊዜ ምን ማድረግ አለብን ላይ ብናተኩር ነው የሚሻለው። እዚህ ሀገርም አንድ እያየሁት ችግር አለ። መንግስት እርግጥ የተለየ ኃላፊነት አለው የተለዩ ድርጅቶች አላቸው። ግን ህዝቡ ኃላፊነቱ መጣለ እንዲህ ያለ ነገር እኔ ዛሬ ምን አደርጋለሁኝ ለህዝቤ በየትብቱ በየዩኒቨርሲቲው የዓለም ጤና ድርጅት የሚያደርገው ስራዎች እና በጣም ጥቂት ሌሎች ድርጅቶች ባይኖር ኖሮ ዓለም የምትኖር አይመስለኝም። ኢቦላ ላይ አይተነዋል። ዚካ ላይ አይተነዋል። ኤቪያን ፍሉ ሁል ጊዜ እየጮሁ ናቸው፣ እንደዚህ ይደረግ እና ችግሩ ያለው ሌላ ቦታ ነው እና ከፍተኛ ነገር መደረግ ያለበት ዓለም ጤና ድርጅት የሚሰጠውን ማሳሰቢያዎች ከሀገራችን ሁኔታ ያገናዘብን ያው በጤና ጥበቃ ሚኒስቴር እና በሌሎቹም የልማት ዘርፎች ጋር አብሮ የሚደረጉ ማድረግ ህዝቡም እንግዲህ ልምዱ አለን እኮ ድሮ፣ እኔ ሰፈሬ አዳማ ልጅ ነኝ። ወጣት ማህበር ያቋቋም ነው፣ ማጽዳት የጀመር ነው፣ መጽሐፍት ቤት የከፈት ነው። ከደርግ በፊት ነው። ደርግ ራሱ ሳይቋቋም ነው። ኤድስ ከመጣ በኋላ መጣ የሚባለው ክርክር ነበር። እንደዚህ እናደርግ። ዋናው ቤት ከገባ በኋላ ሌላ ውይይት ነው የሚሆነው። እና ምን ማድረግ ይገባናል የሚለው ላይ ሲተኮር በአሁኑ ጊዜ ትንሽ የዘጋ ነው። አሁን አይሮፕላን የሚቆምበት ጊዜ አይደለም፣ ምክንያቱም ችግሮች አሉ። እሺ ዶክተር አሸናፊ ወደ ቀጣዩ ጥያቄ ልሂ። ስለ በሽታውም ሆነ ስለ ሕክምናው አንዳንድ እንዲሁ በዘልማድ የሚሰራጩ ነገሮች አሉ። አንድ የመጣለን ጥያቄ አሁን ሀብታሙ ባየ ቸኮል የላኩልን ጥያቄ ምንድን ነው? በአፍሪካ አህጉር ውስጥ የኮሮና ቫይረስ ዝቅተኛ የሆነበት ሳይንሳዊ ምክንያት ምንድን ነው? እንደሚባለው ቫይረሱ ሙቀት አይቋቋምም የሚል አለ። በዛ ምክንያት ነው አፍሪቃ ውስጥ ያልተስፋፋው የሚል ግምት አለ ይላሉ። ዳንኤል ሰለሞን ደግሞ በኢሜይል በላኩልን መከላከያው ማር፣ ነጭ ሽንኩርት፣ ቃሪያ ቀላቅሎ ሌላም ደግሞ አድማጭ ሎሚ ብለዋል ብለው ሀሳብ የሰጡ አሉ። ሲዚ ላይ መልሳችሁን ስጡኝ ዶክተር ኤባ ከአህጉር አንጻር የተነሳው ያው እንግዲህ ብዙ የሚባሉ ነገሮች አሉ። ከዘር ጋር የሚገናኝ አንቺም እንደገለጽሽው በጣም ሙቀት ስለሆነ አፍሪካ እስካሁን አልተጠቃችም የሚል ሁኔታዎች አሉ። ነገር ግን አትሊስት አሁን ያሉት ሁኔታዎች ያንን የሚመሰክረው አይደሉም። ከሙቀት አንጻር ቫይረሱ በቀላሉ ሊሞት ይችላል። በተለይ አልኮል ነክ በሆኑ ነገሮች ድማን ነው የምንጠቀም ከሆነ በንጹህ ሳሙናና ውሃ እጃችንን ለሀያ ሰከንድ መታጠብ በቀላሉ ቫይረሱን ሊያጠፋው ይችላል። ነገር ግን ከተፈጥሮ አንጻር ግን ለምሳሌ ሚድልስት ውስጥ ከገባ እንግዲህ ሙቀቱ አብዛኛው የኢትዮጵያ ውስጥም ካለው ሙቀት የሚያይል ሙቀት ነው ያለው እዛና በተለይ አሁን እየተከሰተበት ያለው ሁኔታ ይህን አይደለም የሚያመላክተው። ለምን የሚለው ወደፊት የምናየው ነው የሚሆነው ምክንያቱም በሌላ ደግሞ አንግን ሌሎች ሀሳቦችንም የሚሰነዝሩም አካላት አሉ። ለምሳሌ ላቲን አሜሪካና አፍሪካ ዘጌት ብለው ነው ኬዞችን ማስተናገድ የጀመሩት። አይ ችግሩ ገብተዋል ነገር ግን ይህንን ቫይረሱን የመለየት ወይም ደግሞ የመቆጣጠር አቅማቸው አነስተኛ ስለሆነ ነው እንጂ ቀድሞ ነው የገባው የሚልም ደግሞ አመለካከት ያላቸው ሰዎች በተለያየ ሁኔታ ያንን ሀሳብ ሲያጠነቅኑ እናያለን። እና አሁን ላይ እንግዲህ መናገር የምንችለው ይሄ በሽታም እንዲሁ ደብቀሽ የምታቆዩ አይደለም። ትንሽ ይቆይና ይፈነዳል። አሁን አንዳንድ ሀገር ላይ የምናየው ነገር እሱ ነው። በጣም ያቀረቡት ኬዞች አነስተኛ ነው፣ የሞት ምጣኔያቸው ግን ከፍተኛ ነው። የዚህ ቫይረስ እንግዲህ የሞት መጣኔ አሁን ባለው ከሁለት እስከ ሶስት ፐርሰንት በተለይ ትላንት ከትላንት ወደ የወጡት ደግሞ ከሶስት እስከ አራት ፐርሰንት ይደርሳል። እና በዛ እንኳን ፕሮፖርሽን ብናየው እጅግ ከፍተኛ ኬዞችን ወይም ደግሞ የጠቁ ሰዎችን ስንጠብቅ የሚቆጠረው አነስተኛ ነው። እና ከዚህ አንፃር ውስንነት ያለባቸው ላይ በአንድ ጊዜ እስከ ሁለት መቶ ሶስት መቶ አምስት መቶ አዳዲስ ኬዞችን ይዘው የሚያድሩበት ሁኔታን እያየን ነው። እና ተደብቆም ለማለት አስቸጋሪ ነው የሚሆነው። ምክንያቱን ወደፊት ነው የምናየው። ነገር ግን እስካሁን በአንዱ እንግዲህ መረጃ ቅድም የጠቀሻቸው ሀገራት ነው በአፍሪካ የጠቀሱት ቁጥራቸውንም ካየን ውስን ነው። ለምሳሌ ኢጅፕት ላይ ሁለት ኬዝ ብሎ ነው የቆመው። ስለዚህ ሎካል ትራንስሚሽን የምንለው አለ። በተለይ በቫይረስ ስርጭት ላይ ሶስት ሂደቶችን ያልፋል። የመጀመሪያው ራሱ የተጠቃው ሰው ተጠቂ ሆኖ ሊያዝ ይችላል። ሁለተኛ ደግሞ ምናልባት በቅርብ ሂደት ከሱ ጋር የተገናኙ አካላት ቤተሰብም ሊሆን ይችላል። እነሱን ክለስተር እንላቸዋለን በኤፒዲሞሎጂው። ያንን ሊያጠቃ ይችላል። ከፍተኛ ደረጃ ግን ሲደርስ ሎካል ትራንስሚሽን ወይም በኮሚኒቲ ሌቭል ያለ ትራንስሚሽን ለምሳሌ አሜሪካ፣ ሌሎች ቦታዎች ላይም የተከሰተው ማለት ነው። እነዛ አፍሪካ ላይ ብዙም እያየን አይደለም። አሁን አልጄሪያ ላይ አስራ ሁለት አለ እንጂ ሌሎቹ ላይ በጣም ቁጥራቸው አነስተኛ ነው። እንግዲህ ሌሎች ሀገራት ካሉ እንግዲህ ወደፊት የምናየው ነው የሚሆነው። ከቀድሞ ጥያቄ ጋር ግን ማጠናከሪያ የሚሆነው አብዛኞቹ፣ ሁሉም ማለት እንችላለን፣ የአፍሪካ ኬቶች ከቻይናም አይደለም የመጡት ከሌላ ሀገር ነው፣ ከአውሮፓ ሀገር ከመጡ ነው እና ይሄ እንግዲህ ምን ያህል አሁን ከተለያየ ቦታ ኢንፌክሽኑ ሊመጣ እንደሚችል ማሳያ ነው። ከባህል ሕክምና አንጻር የተነሱት ነጥቦች አሉ። እንግዲህ ብዙ ጊዜ እኛ ደግሞ ለዛም ቅርብ ነን፣ መፍትሄም ደግሞ የሚሆንበትም አግባብ አለ የባህል ሕክምና ምክንያቱም ሰማንያ በመቶ የኢትዮጵያም ህዝብ ወይም ደግሞ የአፍሪካ ህዝብ እንግዲህ ሳሲክሱ የሚያሳየው የባህል ሕክምና ተጠቃሚ ነው። ስለዚህ አይሰራም ከሚል እሳቤ ሳይሆን ስለዚህ ቫይረስ ብዙ ማናቀው ነገር ነው። አዲስ ቫይረስ ነው። አዲስ ስትሬን ነው። ቅርብ ጊዜ ቻይና ውስጥ ኖሮ አሁን ነው እየተስፋፋ የመጣው። ስለዚህ እነዚህ የተጠቀሱት መድኃኒቶች መስራታቸውም አልተሞከረም። ምክንያቱም እንግዲህ ከተሞከረ በኋላ ነው ያድናል የምንለው እና ከዛም ጥንሰ ሀሳብ ካየን እንደዚህ ብለን እንደዋ ቀለ ነው የምናየው አይደለም። ዳታዎች እንደሚያሳዩት የዚህ ቫይረስ እንግዲህ ትልቁ ችግር ምንድን ነው? በቀላሉ ከሰው ሰው በጣም በፈጠነ መንገድ ይሳፋል። እሱ ነው አሁን ትልቁ ችግር እንጂ የመግደል አቅሙ በፊት ከነበሩት ከሳርስ፣ ከሜርስኮቭ ያነሰ ነው። ከሁሉ በላይ ደግሞ ከተጠቂዎቹ ወደ አምስት ፐርሰንት ደግሞ በጣም ኢንቴንሲቭ የሆነ የሕክምና ድጋፍ ይፈልጋሉ በአርቲፊሻል መተንፈስንም እና ሌሎች ድጋፍን። ስለዚህ ያ በተለይ ለታዳጊ ሀገራት የሚኖረው ጫና አለ። ይህንን ጫናም ታሳቢ በማድረግ ነው በተለይ የእኛ ትኩረት መከላከሉ ላይ መሆን መቻል አለበት። በጣም በኮሚኒቲ ሌቭል ሳይሰራጭ ይሄ ነገር መሰራት አለበት በሚል እየተሰራ ያለው መከላከሉ ላይ እስከ መጨረሻው ገጠር ደረጃ ምን እንደ እየተደረገ እንዳለ ወይንም ያለውን ሙከራ ያስረዱናል። እንግዲህ ይሄ በሽታ እንደተባለው መድኃኒት የለውም። እርግጥ ነው የሚገላቸውም አረጋውያን የሆኑና ቀደም ብሎ የጤና ችግር ያለባቸው ነው ተብሏል። እዚህ አሜሪካ ክትባት ለማግኘት ደፋ ቀና እየተባለ ነው። ዶክተር አሸናፊ ይሄን ተከታትለዋል። ምን ድረስ ነው የሚሳካው ይሄ ነገር? በቅርቡ አንድ ቃል ልጨምር ያለፈው ነጥብ ላይ እና ወደዚህ ይሄዳለሁ። እሺ፣ በተለይ አፍሪካ እንደዚህ የሚባል ይሄ ትንፋሻዊ ትልልፍ ያለው ነገር ላይ መቼ እንደተደ በተለያየ ጊዜ ስለጀመረ ሁለተኛ ገና የማናውቀው ዶክተሩም እንዳሉት ብዙ ነገር ስላለ ነው እንጂ መዘናጊያ መሆን የለበትም። ብዙ ነገሮች ሊፈጠሩ ይችላሉ። ይህን ለማለት አስራ ዘጠኝ መቶ አስራ ስምንቱን ህዳር በሽታን ማሰብ ያስል በጣም በጊዜ ውስጥ በአጭር ጊዜ ውስጥ ዓለምን አንድ አይነት ናቸው ማለት አይደለም። ዓለም በሙሉ እንትን ብሎ ወደ ሀምሳ ሚሊዮን ላይ ደርሷል እና ይሄ አፍሪካ ሊሰራጭ አይችልም የሚባለው ነገር ልክ አይደለም። በደንብ ገልጸውታል እሳቸው። አሁን ስለ መከላከያ እና ትሪትመንቱን ሁለቱንም ላንሳ። እሺ፣ ክትባትን በተመለከተ ጉዳይ ጥናቶች አሉ። የተለያዩ ጥናቶች የአሜሪካ ብሔራዊ የጤና ኢንስቲትዩት በተለይ የተላላፊ ሕክምና ክፍል በድረ ገጹ ላይ አውጥቶታል፣ በምን ምን ምን አይነት ክትባቶችን እንደሚሰሩ። ይሄ ክትባት ግን ጊዜ ይወስዳል። ከአስራ ሁለት ወር በፊት ይደርሳል ብሎ ሰው ብዙ አይደለም። ያውም ሁሉ ነገር ቢሳካ እንኳን አስራ ሁለት አስራ ስምንት ወር ድረስ ነው የሚደርሰው ነው የሚባለው። ስለዚህ ጊዜ ያለ ጥናቶች አሉ። ህክምናም ላይ ትንሽ ይሻላል፣ እሱ ላይ የመድኃኒቶች ምርመራ ላይ ምክንያቱም ለሳርስ የመጀመሪያው ሳርስ ና ለርስ ላይ የተደረጉ ጥናቶች በነሱ የተጀመሩ ስራዎችን እሱን ምርመር ላይ አውልተዋል። እንግዲህ የተጀመረ አሉ፣ ምን አይነት መድኃኒቶች አንዳንዶቹም የኤች አይቪ መድኃኒቶች የሆኑ አሉ። ሌሎቹም ቻይና ውስጡማ የባህል መድኃኒቶቹም ሁሉ እያጠኑ ነው እና ትንሽ ጊዜ ይፈጃል። እና ዋና ዋናው ትኩረት መሆን ያለበት አሁን ከትሪትመንቱ ማለት ያው መከላከያ ነው። ግን አዎ ግን ሆስፒታል የሚገቡ ሰዎች ስላሉ እሱ ሆስፒታል ውስጥ የድጋፍ ሰጪ ሕክምና መቀጠል አለበት። በጣም በጠነከረ ያውም አንደኛ ወደ ሌላ ሰው እንዳይተላለፍ ከመጠንቀቅ ጋር፣ ሁለተኛ ደግሞ ራሱ የጤና ባለሙያዎችም እንዳይዛቸው ከፍተኛ ጥንቃቄ ያስፈልጋል። ምክንያቱም በተለይ ወረርሽኙ በሚንቀሳቀስበት ጊዜ ልምድ ከመገኘቱ በፊት ያለው ጊዜ ነው ከፍተኛ አደጋ ያለው ለጤና ባለሙያዎችም ጭምር እና እዛ ላይ ነው እንግዲህ ትኩረቱ መሆን ያለበት በዋነኛነት ደረጃ ሁሉንም ነገር እናውቃለን ማለት አይደለም። ምክንያቱም ቫይረሱ የተለያዩ የሰውነት ፈሳሾች ውስጥ ታይተዋል ግን እንደዛም ቢሆን ዋናው መሰራጫው የሚታወቀው በምንስልበት ጊዜ ወይም በምንናገርበት ጊዜ በምንተነፈሱት ጊዜ የሚስፈነጠሩ ናቸው። ከአንድ ሜትር እስከ ሁለት ሜትር ድረስ ሊሄዱ ይችላሉ የሚባሉ ናቸው እና ከእነሱ መከላከል ነው እና ዋናው ነገር ጤና ባለሙያዎች እና የታመሙ ሰዎች ወይም የታመሙ ሰዎች የሚከላከሉን ጭምር ጭምብል መጠቀም አለባቸው ማለት ነው። አንድ አፍና አፍንጫቸው ላይ ማስክ የሚባለው አዎ ማስኩን መጠቀም እንግዲህ የሚፈናጠነው ነገር ለመቀነስ ነው። አጠቃቀሙን ያለው ደብሌቾ በጣም በዝርዝር አብጧል። እሱን ሄዶ ማየት ነው ዝርዝሩን። እንደውም በየቦታው የሚሰጠው ትምህርት ላይ ቪዲዮን ማሳየት ያስፈልጋል። ምክንያቱም ማጥለቅ ብቻ አይደለም። አንደኛ እነዚህ ብቻ ናቸው የሚያስፈልጉት። ሌላው ዝም ብሎ ማስ ጭንብል ገዝቶ ቢያደርግ ችግር ነው የሚያመጣው። እነኚህ ሶስት የጤና ባለሙያዎች ወይም የታመሙ ሰዎች ወይም እነሱን ቤት ውስጥ የሚንከባከቡ ሰዎች ካሉ እነኝህ ብቻ ናቸው። ሌላው ሰው ዝም ብሎ ቢገዛው ችግር ነው የሚፈጥረው። አሁን እዚህ ውስጥ ሁላችንም አንድ ላይ ነው ያለ ነው አንድ ስ ነው። ሁለተኛ ይሄ እጅ መታጠብ ትልቅ ነገር ነው። ዋነኛው እንደውም ከሁሉ የሚበልጠው ያ ነው። እጅን ቶሎ ቶሎ መታጠብ ቶሎቶሎ አጽዶ ነው የሚባለው። እንግዲህ ሀገራችን ውስጥ ምን ያህል ማጽጃው እንዳለ አላውቅም። እሺ አመሰግናለሁ ዶክተር አሸናፊ። ዶክተር ኤባ አሁን እንግዲህ የምናስበው ገጠር ያሉትን ኢትዮጵያውያን ነው። ገጠር ያለች እናት የውሃም ችግር ያለበት አካባቢ አለ። ዶክተር አሸናፊ ያሉት ደብልዩ ኤች ኦ ወይም የዓለም ጤና ድርጅት ድረገጽ ላይ ያለውን ማንበብ የማይችሉ አሉ። ሌላውን በሽታ የሚከላከሉበት ግን መዋቅር እንደተዘረጋ ይታወቃል እና እንዴት ነው መከላከያው ላይ እየሰራችሁ ያላችሁት? እስከ ገጠር ድረስ እንግዲህ ያው ይሄ ችግር መከሰቱ ከታወቀበት በኋላ የተቋቋሙ ግብረ ኃይሎች አሉ። ብሔራዊ ግብረ ኃይሎች። እነዚህ ግብረ ኃይሎች እንደ አስፈላጊነቱ የምክትል ጠቅላይ ሚኒስትሩም የሚሰበስቡት ግብረ ኃይል አለ፣ አቅጣጫዎች የሚሰጡበት የሚገመገሙበት። ከሁሉ በላይ ግን በክትትል ደግሞ አጠቃላይ በዚህ ጉዳይ ላይ ሚና የሚጫወቱ አካላትን ደግሞ ያቀፈ የሚመራ ግብረ ኃይል ነው። ከዛ በኋላ ደግሞ ቴክኒካል መሬት ላይ ያሉ ስራዎችን በተመለከተ ደግሞ አሁንም ከሚመለከታቸው የመንግስትም የግብረሰናይ ድርጅቶች የተዋቀረ ግብረ ኃይል አለ። እኛ ተቋም የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ደግሞ የሚመራው ነው። ስለዚህ እነዚህ ግብረ ኃይሎች እንግዲህ በብሔራዊ ደረጃ ያሉትን ስራዎች የጎደሉ እና አጠቃላይ ደግሞ ሲስተም የመዘርጋት ሂደቶችን መጀመሪያ ከሰራ በኋላ በባለቤትነት የሚመራ የኢመርጀንሲ ኦፕሬቲንግ ሴንተር እንግዲህ ወረርሽኝን ከመከላከል አንጻር በተለይ ከተወሰነ ስጋት በላይ ከሆነ አክቲቬት የሚደረግ ስራ ላይ የሚውል አማርኛ እየተጠቀሙ ስራ ላይ የሚውል እና እንግዲህ ይሄ ባለበት ሁኔታ በተለይ ምንም እንኳን አሁን ያለው ዳታ ከውጭ የሚገቡት ወደ ዘጠና አራት በመቶ ቆይታቸው አዲስ አበባ ላይ መሆኑ ነው። እንግዲህ የእኛ በየቀኑ ነው ዳታ የሚሰበሰበው የሚገመገመው። ማታ ደግሞ ከምሽቱ አንድ ሰዓት እስከ ሁለት ሰዓት እስከ ሶስት ሰዓት ድረስ አጠቃላይ የቀን ውሎ ደግሞ እንገመገማለን። አሁንም የመጣሁት ከዛ ነው። ክብርት ስቴት ሚኒስትር ዶክተር ላይ የሚመሩት የግምገማ ቡድን አለ እና በእያንዳንዱ ቀን ያለው ሂደት ይገመገማል። የምናልባት እንኳን ችግር ቢከሰት መሰረተ ልማት የተሟላላቸው ተቋማት መገንባት ማስፋፋት አስፈላጊ ነው። የጽኑ ሕክምና የሚያስፈልጋቸውን ህሙማን ሊያቆይ የሚችል ደግሞ ፋሲሊቲ መሟላት አለበት። ያንን ደግሞ ሊያከናውን የሚችል ደግሞ አጠቃላይ የጤና ባለሙያ ስልጠና መውሰድ አለበት። ጤና ባለሙያውን ብቻም ሳይሆን በዚህ ጉዳይ ላይ ንክኪ ሊኖራቸው የሚችሉት ለምሳሌ አየር መንገድ አካባቢ ያሉ የኢሚግሬሽን ሰራተኛ፣ የአየር መንገድ ሰራተኛ፣ የበረራ አስተናጋጆች፣ የጸጥታ ኃይሎች፣ የሆቴል ቤት አስተናጋጆች፣ ሌሎቹም እንደዚህ አይነት ስልጠናዎች በምን አይነት አግባብ እየሄደ ነው፣ ምኑ ጋር ደርሰናል የሚሉት ነገሮች በጥቅል እየታየ የሚገመገምበት ነው። እንግዲህ አንደኛው ነገር ደግሞ በክልል ላይ ይሄ አይነት ደግሞ አሰራር መኖር መቻል አለበት። ቅድም የገለሻቸው ችግር ቢከሰት አዲስ አበባ አካባቢም ብቻም ሳይሆን ሊወጣ ይችላል። ስለዚህ ያንን ደግሞ ተሞርኩዞ በተለይ ከጤና ሚኒስትር ጋር መዋቅር ያለው የክልል ጤና ቢሮ፣ የክልል ላይ ጤና ቢሮ ስር ደግሞ ያሉት የበሽታ መከላከልና መቆጣጠር ማዕከላት አሉ። ከእነሱ ጋር የምንሰራቸው ስራዎች እንደተጠበቁ ሆነው ግን ትኩረት በጣም መሰጠት ስላለበት በተለይ ደግሞ አሁን ያለው ችግር እየገዘፈ ስለመጣ ምናልባት የጊዜ ጉዳይ ካልሆነ በስተቀረ ልክ ከእንግዲህ ሰማንያ ሀገር እየደረስን ነው። ስለዚህ ነገ ከነገ ወዲያ ኢትዮጵያ ውስጥ ማይገባበት ምክንያት ላይኖር ይችላል እና ለዛ ዝግጁነት ወሳኝነት ስለሚኖረው በክቡር ምክትል ጠቅላይ ሚኒስትሩም የተፈረመ ፊርማ እያንዳንዱ ክልል ያሉ ፕሬዚዳንቶች ወይም ምክትል ፕሬዚዳንቶች ግብረ ኃይል እያቋቋሙ በክልል ውስጥ ደግሞ ያለውን ስራ እንዲመሩ ቀጥታ ደብዳቤ ተልኳል። በዛ አግባብ ስራዎች እየተሰሩ ነው። አሁን ላይ አጠቃላይ ሂደቱን ስናይ ከክልል ክልል ልዩነቶች አሉ። አንዳንድ ክልል በደንብ ይዘውት እስከታች ድረስ የወረደበት አንዳንድ አካባቢ ደግሞ ክፍተቶች ያሉበት አለ። ያንንም ታሳቢ በማድረግ እንግዲህ ቅርብ ጊዜ ክቡር ጠቅላይ ሚኒስትሩ ያቋቋሙት የአምስት ሚኒስትር መስሪያ ቤት ሚኒስትሮች የሚገኙበት ኮሚቴ አለ። እነሱ ደግሞ እንግዲህ ዋናው አጠቃላይ ስራቸው መሬት ላይ የሚሰራው ስራ በተለይ በአገር ደረጃ እንዴት ነው በክልል ላይ ያለውም ስራውን እየገመገሙ ሂደቶችና ውሳኔዎች ሲያስፈልጉ ለሚመለከቱ አካል የሚያቀርቡበት ያንን ፋሲልቴት የሚያደርጉበት ሂደት ስላለ በዛ መንገድ ስራዎች እየተሰሩ ነው ያሉት። መጨረሻ ላይ ግን ማስቀመጥ የምፈልገው ይሄ ችግር ሰማኒያ ሀገር ከደረሰ ማህበረሰባችንም እንዲያውቅ የምንፈልገው ነገ ከነገ ወዲያ ኢትዮጵያ ውስጥ ላይገባ የሚችልበት ምክንያት እንደሌለ መገንዘብ ይኖርብናል። ስለዚህ ትልቁ ነገር ምንድን ነው? ምን አይነት ጥንቃቄ እንወስዳለን? ቅድም ዶክተር አሸናፊ ሲገልጹት እንደነበረው መወሰድ የሚገባቸውን ጥንቃቄዎች ቅድመ ጥንቃቄ መወሰድ አለበት። በእኛም አባባል ያው ማወቅ መጠንቀቅ ነው ነው። ስለዚህ ሽብር አስፈላጊ አይነት መረጃ ሳይሆኑ ስለ በሽታው አጠቃላይ ሂደት ተገንዝቦ ማህበረሰባችን ያንን መከላከል ሂደቱ ላይ አተኩሮ እንዲሰራ ግንዛቤ ማስጨበቂያ ስራዎችም እንግዲህ አብረው እየተሰሩ ያሉት። እሺ ዶክተር ኤባ በጣም ነው የማመሰግነው ዶክተር አሸናፊ እንዲሁም፣ ውይይታችን በዛሬ ላይ አይቆምም። ይህ በሽታ እንግዲህ ዓለምን እያሰጋ ነው። ከጊዜ ወደ ጊዜ ወደ እናንተ ተመልሰን መረጃዎችን ከእናንተ እንጠይቃለን። ለዛሬ እዚህ ላይ ለማቆም እገደዳለው የኢትዮጵያ ህብረተሰብ ጤና ኢንስቲቱት ዳይሬክተር ዶክተር ኤባ አባተ ከዚህ ከሜሪላንድ ደግሞ የጋፓ የተሰኘ በድህነትና በኤች አይቪ ኤድዝ ላይ የሚሰራ ግብረሰናይ ድርጅት መስራችና ስራ አስኪያጅ ዶክተር አሸናፊ ዋቅቶላ በጣም ነው የማመሰግነው። ወደፊት ሌላ ጊዜ ስለዚህ ስለ ራሶ ድርጅት ደግሞ እንወያያለን። ስለ ዛሬው በጣም አመሰግናለሁ። በአድማጮች ስም በጣም አመሰግናለሁ። ትዝት በላቸውንና እንግዶቿን አመሰግናለሁ። ኮሮና ቫይረስን ኮቪድ 19 ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባኮ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረድዎትም። ፈጥነው ወደ ጤና ባለሙያ ይሄዱ፣ ሌሎችንም ይጠብቁ። አይኖችዎን፣ አፍዎን፣ አፍንጫዎን ጆሮዎችዎን ላለመነካካት ይጠንቀቁ ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች ከባለሥልጣናትና ከታመኑ ምንጮች ስለ ኮቪድ-19 ድብቅ ነገር የለም፣ በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ምናልባት ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ-19 አጋጥሞታል ቢባል አይረበሹ። ለዛሬ ከዚሁ ከኮቪድ-19 ታሪክ ሳንወጣ ወደ ሙክታር ጀማል ዘገባ ደግሞ ልምራችሁ። ኮቪድ-19 ኖቨል ኮሮና ቫይረስ፣ ማህበረሰቡ ምን አይነት የመከላከል ዘዴን መከተል ይኖርበታል? ይህም በተመለከተ በኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የዓለም ጤና ደንብ ዳይሬክቶሬት ዳይሬክተር የሆኑትን ዶክተር ፈይሳ ረጋሳን ጋብዘናል። ዶክተር ፈይሳ የመከላከል መንገዶችን በመጥቀስ ይጀምራሉ። እንዴት ይከላከላል የሚሉት ነገሮች የወሳኝ ነገሮቹ አንደኛ የእጅ ንጽህና መጠበቅ ነው። እጅን በሳሙናና በውሃ መታጠብ እንደገና ደግሞ አልኮል መጠቀም ይቻላል። ስለዚህ የእጅ ንጽህና መጠበቅ ዋናው ነው። ሁለተኛ በሚያስላቸው፣ የሚያስነጥሳቸው ሰዎች ከአንድ ሜትር በላይ መሆን ይጠበቃል። እነዚህ ዋና ዋናዎቹ ናቸው። እስካሁን ኢትዮጵያ ውስጥ ይህ ቫይረስ መከሰቱ ዘገባ ባይኖርም በአጠቃላይ ማህበረሰቡ ማድረግ ያለበት ጥንቃቄ ካለው በተለይ ከኢትዮጵያ ማህበረሰብ አኗኗር ጋር ሰላም ሲባባል መጨባበጥ፣ መሳሳ፣ መተቃቀፍ የሚመስሉ የሰላምታ ልውውጦች አለው። ምን አይነት ጥንቃቄዎች ናቸው መደረግ ያለባቸው ሊገባ ይችላል። ከገባ በኋላ ሰቡ ራሱን እንዴት መጠበቅ አለበት የሚሉትን ነገሮች በስፋት በአሁኑ ጊዜ ለህብረተሰቡ ማሳወቅ በጣም ተገቢ ነው ተብሎ ይታመናል። በአለም አቀፍ ደረጃው እንደዚህ እየተሰራ ስለሚገኝ ማለት ነው መጨባበጡንም መተቃቀፉንም ለጊዜው ነዚህ ቫይረ ሲባል መቀነስና ወይም ደግሞ ማቆም በጣም አስፈላጊ ነው ማለት ነው። ስለዚህ ሰላምታ የምንለዋወጥባቸውን በአካል ለአካል ሳይገናኝ ሰላምታ የመለዋወጥ መንገድ ጠቀም ይቻላል እና ለተወሰነ ጊዜ በዛ መልኩ ህብረተሰቡ ያንን ማድረግ በጣም አስፈላጊ ነው። የኛ ማህበረሰብ እንደሚታወቀው ኑሮውም በጣም የጋርዮሽ የሆነ ባህል አለው። ችግር ቢፈጠር ምን አይነት ጥንቃቄዎች ናቸው በቀጥታ ከኢትዮጵያ ማህበረሰብ አንጻር መደረግ ያለባቸው አሁን የምንላቸው ሶሻል ኢቨንቶችን ሁሉ መቀነስ በጣም አስፈላጊ ነው። ምክንያቱም ሰዎች በሚገናኙበት ጊዜ፣ በአንድ ቦታ በሚሆኑበት ጊዜ በቀላሉ ይህንን ቫይረስ ከተያዘ ሰው ወደ ጤናማ ሰው ሊያስተላልፍ ስለሚችል እነዚህ ሶሻል ኢቨንቶችን ሁሉ መቀነስ አስፈላጊ ይሆናል ማለት ነው። ሌሎች ሀገሮችም እያደረጉ እንዳሉት በሀገራችንም ምናልባት ይሄ ቫይረስ ከተከሰተ ከገባ እነዚህ መፈጸም በጣም አስፈላጊ ይሆናል። አሁን በተለይ ለጥንቃቄ ሲባል ውጭ ሀገሮች የአፍንጫና የአፍ መሸፈኛዎችን በብዛት እየተጠቀሙ ይገኛሉ። በተለይ ከውጭ የመጡ ሰዎች የአፍ አፍና የአፍንጫ መሸፈኛ አድርገው ሲመጡ አዲስ አበባ ውስጥ የመደንገጥ የመፍራት ስሜቶች ይታያሉ። መሰል የአፍና የአፍንጫ መሸፈኛዎችን ለመላመድ ምንድን ነው መደረግ ያለበት? አሁን ሰው ቢያደርግ ምን አይነት ተጽዕኖ ይኖረዋል? በሽታው ካለባቸው ሀገሮች የሚመጡ ሰዎች ልዩ ትኩረት ይሰጣቸዋል። ስለዚህ ይሄ በአፍ ላይ የሚደረገው ማስክ የምደረገው አንደኛ በሽታ ላለበት ሰው፣ ሁለተኛ ለጤና ባለሙያ ነው የምንጠቀመው እንጂ ሕብረተሰቡ ይህንን በአሁኑ ጊዜ መጠቀም አለበት የምለው አይደለም። አሁን ያለው ሪኮመንዴሽን ማለት ነው። በሽ በጠቅላላ ህብረተሰቡ ያንን ማድረግ አለበት የሚል ነገር አይደለም። የተለያዩ ማህበረሰብ ውስጥ የሚወሩ በማህበራዊ ሚዲያዎች የሚነገሩ ለቫይረሱ ማገገሚያ ወይ ደግሞ ማሻያ ናቸው ተብለው የሚወሩ ነገሮች አሉ። ለምሳሌ እንደ ነጭ ሽንኩርት፣ ሎሚ በውሃ ሞቀ ተደርጎ መጠጣት የሚባሉ ምክር ሀሳቦች እንዴት ነው የሚታዩት? በሳይንስ እንግዲህ ሰዎች ራሳቸውን በምግብ መገንባት አለባቸው። የተመጣጠነ ምግብ መመገብ አለባቸው። ይሄ እንደማንኛውም በሽታ ሰዎች በዚህ መልኩ ራሳቸውን ከጠበቁ እና ራሳቸውን ከገነቡ በሽታ በቀላሉ ለመጠቃት ኃይል ይሆናቸዋል ማለት ነው። በሽታው ከገባ በኋላ የሰውነት የመከላከያ አቅማቸው በጥሩ ሁኔታ ያንን ሊቋቋም ይችላል የሚለውን ማንሳት ይቻላል። ስለዚህ እነዚህ አሁን ኢንዶሚ በጭ ሽንኩርት የሚሆን መመገብ ምንም ክፋት የለውም። ነገር ግን እንደ መድኃኒት ኢንዶሚ የሚሆን ሽንኩርት፣ ሌሎች የሚነሱን ነገሮች ሁሉ የያዘውን ሰው ይሰውሳሉ የሚል ሳይንሳዊ መሰረት የለውም። ሰዎች አሁን ታመው ቫይረሱ ተገኝቶባቸው ሕክምና ላይ ከነበሩ በኋላ በኋላ ተሽሏቸው ወይ ድነው ተመልሰዋል የሚባለው ዜና መድኃኒት ከሌለው እንዴት ነው የሚድኑት? እንግዲህ በአለም ላይ ያሉት በሽታዎች የተለያየ ባህር ያላቸው በበሽታ የተያዘ ሰው ሁሉ ይሞታል ሁሉም ቫይረስ ይገላል ማለት አይደለም። አሁን በጉንፋን የሚሞተው ሰው ከአንድ ፐርሰንት በታች ነው። አንደኛ ናቹራሊ ሰዎች የመከላከያ አቅም አላቸው። ቫይረሱ የሰውዬ መከላከያ አቅም ከሁለት አንዱ ያሸንፋል። መድኃኒት ፕሮባቢሊቲ ይጨምራል። ስለዚህ ይሄ በሽታ የሚገላው ቀደም ሲል ወደ ሁለት ፐርሰንት ነው የተቀመጠለት ናቹራሊ በአሁኑ ጊዜ ግን ጣሊያን ከተዛመተ በኋላ ወደ ሶስት ነጥብ አራት እና ከዛ በላይ እየሆነ መጥቷል። ስለዚህ የተያዙት ሰዎች ሁሉ ይሞታሉ ማለት አይደለም። አሁን በብዛት እየተሰራጨ ስለሆነ በአለም አቀፍ ደረጃ እየተሰራጨ ስለሆነ የሚያዙ ሰዎች ቁጥር እየበዛ ስለመጣ ለምሳሌ ወደ መቶ ሀያ ስድስት ሺ ሁለት መቶ ሀምሳ አራት ይላል በአሁኑ ጊዜ በአለም ላይ ነገር ግን ከነዛ ውስጥ የሞቱ ግን ወደ አራት ሺ ስድስት መቶ ሰላሳ ሰባት ይሄ ቁጥር ቀላል አይደለም። አሁን ፐርሰንቴጁን ብቻ ሳይሆን የሞት ያዙ ሰዎች ስንት ናቸው የምለውን ነገር ማየት በጣም አስፈላጊ ይሆናል እና ስለዚህ ይህንን ፐርሰንት ከሆነ የቀሩት ያገግማሉ ማለት ነው አለም አቀፍ የሳይንሱ ሂደት እና የምርመራውን ሂደት በተመለከተ ስለ ኮሮና ቫይረስ የአለም ሳይንቲስቶች ምን ተስፋ አላቸው ምንድን ነው ሌላ መሰረታዊ መፍትሄ ሊመጣ የሚችለው ብለው ተስፋ የሚያደርጉት እርስዎ በአለም አቀፍ ደረጃ ያሉት ታዋቂ ሳይንቲስቶች አሁን በዚህ ላይ ሪሰርችን እያደረጉ ነው ስለዚህ አንዱ ተስፋ ምንድን ነው ክትባት ይገኛል ነው ሁለተኛው መድኃኒት ሊገኝለት ይችላል የሚል ተስፋ አለ ምክንያቱም በአሁኑ ጊዜ አግሬሲቭ ምርምሮች ክትባትን ደቨሎፕ ከማድረግ እና መድሃኒትም ለማግኘት ርብርብ እየተደረገ ነው ያለው በዚህ መልኩ የአለም ጤና ድርጅትም ፋይናንስ እያደረገ ነው ሌሎችም አለም አቀፍ ሪሰርች ተቋማት ሁሉ ይህንን እየሰሩ ነው እና በምንፈልገው ፍት ምስከዛ የመከላከሉን ነገር አጠናክረን ለወደፊቱ ግን ክትባቱም መድሃኒቱም ሊደርስ ይችላል የሚል ነገር ነው ያለው በአለም አቀፍ ደረጃ ዶክተር ፈይሳ ረጋሳ በኢትዮጵያ ህብረተሰብ ጤና ኢንስቲትዩት የአለም አቀፍ ጤና ደንብ ዳይሬክተር በአድማጮቻችን ስም በጣም ላመሰግኖት እፈልጋለሁ። እናመሰግናለን። ሙክታር ጀማልን አመሰግናለሁ ለዘገባው። ክቡራትና ክቡራን አድማጮች ለማስታወስ ያህለት ምክንያት የአሜሪካ ድምፅ ዋና መስሪያ ቤት ሕንፃና የሥራ ቦታዎችን ከተውሳክ ነፃ ለማድረግ ሲባል ዝግ በመሆናቸው ይህ የምትከታተሉት ቅንብር በአጣዳፊው ሁኔታ ምክንያት በቀጥታ የሚተላለፍ አይደለም። ዝግጅቶቹና ዘገባዎቹ ቀደም ሲል የተቀረጹ ወይም የተላለፉ ሊሆኑ ይችላሉ። በዘገባዎቹ ውስጥ በመሠረቱ ስህተት የለም። የተረጋገጡና በማስረጃዎች የተደገፉ እንዲሁም ሚዛናዊ እንዲሆኑ ለማድረግ ሙያው የሚጠይቃቸው ጥረቶች ሁሉ ተደርገዋል። ይሁን እንጂ ያረጁ ወይም በጊዜ ምክንያት የተለወጡ ጭብጦችና አሃዞች ቢኖሩባቸው በቅድሚያ ይቅርታ እንጠይቃለን። ለትኩስ የኢትዮጵያና የአካባቢዋ ዜናዎችና ዓለም አቀፍ ዘገባዎች ባኮ ዌብሳይታችንን ይጎብኙ። ኢትዮጵያ ውስጥና በዓለም ዙሪያ ያሉ ዘጋቢዎቻችን፣ እኛም ዋሽንግተን ዲሲ ያለን አዘጋጆችና አቅራቢዎች በየዕለቱ ስራችን ላይ ነን፣ ከእናንተ ጋር ነን። አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ወይም ማኅበራዊ መገናኛ ገጾቻችን ላይ ቪኦኤ አምሐሪክ ብላችሁ ተከተሉን። ፌስቡክ፣ ትዊተር፣ ኢንስታግራም፣ ዩቱብ ላይ ያገኙናል። ወደ ተከታዩ ቅንብር እንለፍ። አፍሪካና ጠፈር። በአማረውና በጠራው ሌሊት አፍሪቃ ላይ ሆነው ወደ ሰማይ ቢያስተውሉ የሚመለከቱት በእኛይቱ ፀሐይና በዙሪያዋ ያሉ ፕላኔቶች ሚልኪ ወይ የሚባለው የዑደት ሥርዓት ወይም ጋላክሲ እምብርት እንደሆነ ያውቁ ይሆን? አፍሪካ ይህንን የእኛን ጋላክሲ ሚልኪ ወይን ለማየትና ለመከታተል እጅግ የተመቸ ገዢ መሬት ላይ ነው በምድር ላይ የተቆናጠጠችው። አፍሪካ ግን በጠፈር አሰሳና ምርምር እምብዛም ስትታማ አይሰማም። በአውሮፓ አቆጣጠር በሺ ዘጠኝ መቶ ስድሳዎቹ የነበረው የሕዋ ሽቅድምድም ተሰላፊና ተጋፊም አልነበረችም። አሁን አሁን ግን የሰማይ ምርምርና የጠፈር መርሃ ግብሮች ከዚህ ሰፈራችንን ከከበበው የቅርቡ ሁለንተና ባሻገር በጥልቁ ቀላይ ውስጥ ምን እየተከናወነ እንደሆነ ሊያስተምሩን እየማሰኑ ነው፣ ይላል ፒተር ኮክስ ከጆሐንስበርግ የላከልን ዘገባ። ኬፕታውን የሚገኘው የከዋክብት ሳይንስ ዓለም አቀፍ ቢሮ የደቡብ አፍሪቃ የከዋክብትና የሰማይ አካላት ቃፊር ቢሮ ዳይሬክተር ኬቨን ጎቬንደር ህዋን ለመቃኘት አፍሪካ እንደምን የተመቸቻ አህጉር መሆኗን ይናገራሉ። in terms of the continent the interesting thing about africa is that you know if you look at the uh, the famous nighttime satellites በብዙዎች ዘንድ በስፋት የሚታወቀውን የምድራችንን የሳተላይት እይታ ወይም መሬት በጨለማ ወቅት ምን እንደምትመስል በሚያሳየው ከሰማይ ላይ የተወሰደ ስዕል አውሮፓና አሜሪካ በሚገኙበት ክፍል መብራቱ የዘራቸው የብርሃን ምንጣፎችን ነው የምናየው። መላውን አፍሪቃን ሲመለከቱ የሚያገኙት ድቅድቅ ጨለማ ነው። ያ ጨለማ ደግሞ ሰዎች ከምድር ወደ ሰማይ ሲመለከቱ የጠራ እይታ እንዲያገኙ አግዟቸዋል አፍሪቃ ሰዎች ጥንት እንዳለፉት አያቶቻችን ሁሉ ሰማይ እያዩ እንዲያደንቁ በአጠቃላዩ ሁለንተና ውስጥም መሬታችን የምትገኝበትን ስፍራ እያስተዋሉ እንዲደሰቱ ሰፊ እድል የሚሰጡ ቦታዎች አሏት። ከአስር ዓመታት በኋላ ደቡብ አፍሪቃና አውስትራሊያ እጅግ ፈጣን፣ እጅግ የገዘፈና እጅግ የጠራ እይታ እንዲኖረን የሚያስችል በአንድ ካሬ ኪሎ ሜትር ላይ የተዘረጉ መሳሪያዎች ይኖሯቸዋል። ይህ በአንድ ካሬ ኪሎ ሜትር ላይ ያለን መረጃ የሚሰበስብ ራዲዮ ቴሌስኮፕ የሰው ልጅ እስከ አሁን ማንኛውንም መሳሪያ ተጠቅሞ ካሰባሰባቸው ወይም ከተመለከታቸው የሰማያት አካላት እስከ አስር ሺህ ጊዜ በፈጠነ ሁኔታ እንዲደርሰው ያደርጋል። ጋና፣ ኬንያ፣ ናይጄሪያ እና ሞሪሽስ የአስትሮኖሚ ወይም የከዋክብትና ሌሎች የሰማይ አካላት ጥናት መርሃ ግብሮች አሏቸው። አንዳንዶቹ ሳተላይቶችን የማምጠቅም ሀሳብ አላቸው። ጣሊያን ኬንያ ውስጥ የሳተላይት ማስወንጨፊያ መደብ አላት። ዩክሬን ደግሞ ተመሳሳይ ፕሮጀክት እዚያው ኬንያ ውስጥ ለመዘርጋት ከባለስልጣናቱ ጋር እየተወያየች ነው። የአልጄሪያ የጠፈር መርሃ ግብር ደግሞ በዓለም እጅግ የጋለ በሆነው በሰሃራ በረ ውስጥ ግብርናን በተጣጣመ ሁኔታ ማካሄድ እንድትችል እያገዛት ነው። ይህ ገና ጅምር ነው ይላሉ ጎቬንደር። በጣም ግልጽ እየሆነ የመጣው መልእክት በአህጉሪቱ ውስጥ በየሀገራቸው ልማት ለማስገኘት ከልብ እየጣሩ ያሉና የጠፈር ምርምርን የዚያ ልማት ሀሳብ ማስፈጸሚያ ለማድረግ እያቀዱ ያሉ ባለራእይ ሰዎች የመኖራቸው እውነታ ነው። ሌሎችም በአስሮች የሚቆጠሩ ፕሮጀክቶች ሴኔጎል ኢትዮጵያ፣ ሩዋንዳ፣ ናሚቢያ፣ ዩጋንዳ፣ ቡርኪና ፋሶ፣ ሞዛምቢክና ታንዛኒያ ያሏቸው መሆኑን ጎቬንደር አክለው ዘርዝረዋል። ይሁን እንጂ ሁሉም አይደለም፣ በዚህ መርሃ ግብርና ሐሳብ መንፈሱ የተነቃቃ ወይም ቀልቦ የተነሳሳ። በእንዲህ አይነት አስደንጋጭና አስፈሪ ድህነት ውስጥ ያለች አህጉር ለሰማይ ጥናት ግዙፍ ቁጥር ያላቸውን ገንዘብ ብትመድብ ማላገጥና ማፌዝ ይሆናል የሚሉ አሉ። የጠፈር ሳይንስና ተያያዥ መርሃ ግብሮች ናቸው እኮ ታዲያ አሉ። ጎቬንደር በበኩላቸው የልማትና የትምህርት መጨበጫዎችን የሚያሳድጉ አዳዲስ ዕድሎችን እየፈጠሩ በእውኑ አፍሪካን ስር ከሰደደው ረሃቧ፣ የምግብ እጥረቷና በሽታዎቿ በአሸናፊነት ለማንሰራራትና ለመውጣት የሚያግዟት በእውቀት ላይ የተመሰረቱ ውሳኔዎችን የሚሰጥ ሕብረተሰብ ካለን ያኔ በእርግጡ እጅግ በርትተናል ማለት ነው። ኢንተርኔትን ባለፉ ዐሥርት ዓመታት ውስጥ የጠፈር ምርምርን ያካተተው የጥቁሩ ሰማይ ሳይንስ ያሉት ጥናትና መዋዕለ ንዋይ የወለደው ግዙፍ የቴክኖሎጂ ስኬት ብለውታል ጎቬንደር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሰሎሞን ሶሎሞን አባተ ነኝ። በመላ ባልደረቦቻችን ስም እንሰናበታችኋለን። በነገ ምሽት ዝግጅታችን እንገናኝ። ለዛሬ ጤና ይስጥልኝ። ሰላም